ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2012 ዓ ም ዝግጅታችን ጀመራል።

የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ለመንግስት ጥያቄ መቅረቡን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ለጤና ጥበቃ ሚኒስቴር እንግዲህ የሚያስፈልጉት ተክኒካ የሆኑ ነገሮችን ቀርቧል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው የሶሻሉ፣ የፖለቲካው የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራል እና ይሄ እየተጠበቀ ነው።

በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ናቸው የሰማችኋቸው። ዘገባው በአብይ ርዕስ ተይዟል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ስጥልኝ፣ ዜናዎቹን የማሰማችሁ ደግሞ ቆንጂት ታየ ነኝ። ለምሽቱ ካሉን ዜናዎች መካከል የዓለም የጤና ድርጅት በዓለም አቀፍ ደረጃ እየተዛመተ ያለውን ኮሮና ቫይረስን ለመከላከል

675 ሚሊዮን ዶላር ድጋፍ ተማጽኗል ለጋሾች ዛሬ ቢለግሱ ቀጣዩን ወጪ ያድነ ከቀጣዩ ወጪ ያድናቸዋል ተብለዋል የዓለም የጤና ድርጅት ትናንትና በመወሰኛ ምክር ቤት ከክስ ነጻ የተባሉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በድል ስሜት እየተናገሩ ናቸው ተቾቻቸውንም እየነቀፉ ናቸው

ፕሬዝደንቱ ዛሬ የኬንያ ፕሬዝደንት እሁሩ ኬንያታን ተቀብለው ያነጋግራሉ። የነጻ ንግድ ቀጠና መመስረት ላይ ሳይሆን እንዳልቀረ ተመልክቷል። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቮይቴክ ዞርኒያክ በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና

የኖቬል ኮሮና ቫይረስን ስርጭት ለመቆጣጠር ግብረ ኃይል አዋቅሮ እየተሰራ መሆኑን የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ነው፣ ለመንግስት ጥያቄ መቅረቡንም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ከዜና በኋላ የሚቀርበው የምሽቱ አብይ ርዕስ ዝርዝር ይኖረዋል።

የዓለም የጤና ድርጅት ደብሊውኤችኦ በዓለም እየተዛመተ ያለውን ገዳዩን ኮሮና ቫይረስ ወረርሽኝን ለመከላከል የ675 ሚሊዮን ዶላር ድጋፍ ተማጽኗል። ከተጠየቀው ከዚህ የገንዘብ ድጋፍ ውስጥ አብዛኛው ደከም ያለ የጤና ጥበቃ ስርዓት ያላቸው ሀገሮች በቀጣዮቹ ሶስት ወራት ውስጥ ህዝቦቻቸውን ከወረርሽኙ ለመከላከል እንዲችሉ ለማገዝ የሚውል እንደሆነ ነው ድርጅቱ ያስታወቀው።

የዓለሙ የጤና ድርጅት እንዳለው ቻይና ውስጥ በኮሮና ቫይረስ ምክንያት 490 ሰው ሞቷል። እስካሁን 24363 ሰዎች ለቫይረሱ ተጋልጠዋል። ከቻይና ውጭ በቫይረሱ የታመሙ 191 ሰዎች ተገኝተዋል እስካሁን።

የዓለሙ የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ኮሮና ቫይረስ እስካሁን በዓለም ዙሪያ ያለው የቫይረሱ መዛመትና የሞት መጠን ዝቅተኛ መሆኑ ከቻይና ውጪ ማለት ነው። ወረርሽኙ የገዘፈ ዓለም አቀፍ ቀውስ ደረጃ እንዳይደርስ ለመከላከል እድል የእድል መስኮት ከፍቶልናል ብለዋል። ንር

ከሁሉም ትልቁ ስጋታችን የጤና ጥበቃ ስርዓቶቻቸው ደካማ በሆኑና ቫይረሱን ለይቶ ለማወቅ ወይም በምርመራ ለማግኘት በቂ አቅም በሌላቸው ሀገሮች ውስጥ መዛመት የመቻል እድሉ በመኖሩ ነው። የዓለሙ የጤና ድርጅት ካጣዳፊ ጉዳይ በጀቱ ላይ ዘጠኝ ሚሊዮን ዶላር ወጪ ማድረጉን አስታውቋል። ለተጋላጭ ሀገሮች መሰረታዊ ቁሳቁስ አቅርቦት ለማድረስ እንደሚውልም ነው የገለጸው።

ግማሽ ሚሊዮን የአፍና የአፍንጫ መሸፈኛዎች፣ 350 ሺህ የእጅ ጓንቶች፣ ብዙ ሺህ የመተንፈሻ አጋዥ መሳሪያዎች፣ ልብሶችና የመመርመሪያ ቁሳቁሶችም ይገኙበታል። ይሁንና ዶክተር ቴድሮስ የታዳጊ ሀገሮችን የጤና ጥበቃ ስርዓቶች ለማጎልበት ከዚህ እጅግ የገዘፈ እገዛ እንደሚጠይቅ ነው ያስገነዘቡት። የቢልና ሜሊንዳ ጌትስ ፋውንዴሽን

ወረርሽኙን ለመዋጋት አንድ መቶ ሚሊዮን ዶላር መለገሱን ጠቅሰው መንግስታትም እንደነሱ ለጋስ እጃቸውን ይዘረጋሉ ብለው ተስፋ እንደሚያደርጉ ነው ያስታወቁት። የዓለሙ የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ነው። ኢንተርናሽናል ኮሚዩኒቲ ኢዝ ኢንቨስት ቱደይ

ለዓለም አቀፉ ማኅበረሰብ የማስተላልፈው መልእክት ለዚህ ጉዳይ ዛሬ አቅማችሁን ሁሉ አውሉ፣ አልበለዚያ በኋላ ብዙ ያስከፍላል። 675 ሚሊዮን ዶላር ብዙ አይደለም፣ ግን ዛሬ ያለንን የዕድል መስኮት ተጠቅመን ለመከላከልና ለዝግጁነት የምናወጣው ገንዘብ በኋላ ከሚከተለው ወጪ እጅግ በጣም ያነሰ ነው።

ይህ አዲስ ወረርሽኝ ሰውን እንደሚያስጨንቅ ይገባኛል ያሉት ዶክተር ቴድሮስ አሁን የሚያስፈልገው ግን ፍርሃትና ሽብር ሳይሆን ባለን ጊዜ ተጠቅመን ወረርሽኙን ማስረጃን መሰረት ባደረገ ትግል ማስቆም ነው ብለዋል።

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የኬንያ ፕሬዚደንት ኡሁሩ ኬንያታን በዋይት ሀውስ ተቀብለው ያነጋግራሉ። ሁለቱ መሪዎች የነጻ ንግድ ቀጣና ማቋቋም ላይ አትኩረው ሳይነጋገሩ እንደማይቀሩ ነው የተጠበቀው። ያ ከሆነ በዩናይትድ ስቴትስና በአንድ የአፍሪካ ሀገር መካከል የመጀመሪያ ነው የሚሆነው። ኬንያ ቻይና በአፍሪካ ያላትን ተጽዕኖ

ለመገዳደር ለምትፈልገው ለዩናይትድ ስቴትስ ከፍተኛ ስትራተጂያዊ ስፍራ አላት። ፕሬዚደንት ኬንያታ እንደ አውሮፓውያን አቆጣጠር በ2018 ከፕሬዝደንት ትረምፕ ጋር ተገናኝተው መነጋገራቸው ሲታወስ፣ ዋይት ሀውስ ሁለቱ መሪዎች በዛ ንግግራቸው የሁለቱን ሀገሮች የጋራ ስትራተጂያዊ ውይይት መስመር መስርተዋል ሲል ነው የገለጸው። ፕሬዚደንት ትረምፕ

ያን በማስቀጠል የሁለቱን ሀገሮች ትብብርና ንግድ ወደፊት ለማራመድ በሚያስችሉ አዳዲስ እድሎች ዙሪያ ለመነጋገር ይፈልጋሉ ብሏል ዋይት ሀውስ። ፕሬዚደንት ትራምፕ ስልጣን ከያዙ አንስተው ለአፍሪካ ሀገሮች ብዙም ስፍራ እንዳልሰጡ ሲስተዋል ቆይቷል። ዩናይትድ ስቴትስ ከሀያ ሀገሮች ጋር የነፃ ንግድ ውሎች ያሏት ሲሆን ከአፍሪካ ግን እስካሁን አንድም ውል የላትም። የሆነ ሆኖ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለመጀመ

መሪያ ጊዜ እንደ አውሮፓውያን ከየካቲት 15 እስከ 19 እንደ ኢትዮጵያ አቆጣጠር ከየካቲት 6 እስከ 10 መሆኑ ነው። በአፍሪካ ጉብኝት ያደርጋሉ። ኢትዮጵያ፣ አንጎላና ሴኔጋልን እንደሚጎበኙ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አስታውቋል።

በተወካዮች ምክር ቤት ከቀረቡባቸው ክሶች ትናንት በመወሰኛው ከክሱ ነጻ የሆኑት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ነጻ ሆነዋል የሚል በትልልቁ የተጻፈበትን ጋዜጣ በማውለብለብ የአሸናፊነት ደስታቸውን እየገለጹ፣ ተቾቻቸውን ደግሞ ሲወርፉ ተሰምተዋል። ዛሬ በአንድ

የዋሽንግተን ሆቴል በተካሄደ የብሔራዊ ጸሎትና ቁርስ ስነ ስርዓት ላይ የተገኙት ፕሬዝዳንቱ መወሰኛ ምክር ቤቱ ከሁለቱም ክሶች ነጻ እንዳደረጋቸው ዩኤስኤ ቱዴይ የተባለው ጋዜጣ ላይ አኩዊትድ ነጻ ተብለዋል የሚለውን

ከፍ አድርገው እያውለበለቡ አሳይተዋል። የተወካዮች ምክር ቤት ዲሞክራቶች እሳቸውን ከስልጣን በሚያስወግድ ጥፋት ለመክሰስ ያደረጓቸውን ጥረቶች ሲነቅፉ የከረሙት ትራምፕ ሀገራችን በአንዳንድ ከሃዲና ብልሹ ሰዎች ምክንያት በብዙ መከራዎች ውስጥ አልፋለች ሲሉ ተናግረዋል። ከክሱ ነጻ ያወጧቸውን ጀግኖቹ ሪፑብሊካን ፖለቲከኞችና መሪዎች ሲሉ አሞግሰዋል። ትራምፕ በስልጣን አላግባብ ተጠቅመዋል ብለው ድምጽ የሰጡትን

ሪፐብሊካኑን ሴኔተር ሚት ሮምኒንም በስም ሳይጠቅሱ አውግዘዋቸዋል። በሌላ ዜና ይህንኑ አስመልክቶ በተለያዩ ከተሞች ውስጥ የተቃውሞ ወይም የተቃውሞ ሰልፎች ተካሂደዋል። ይህንን ደግሞ ሰሎሞን አባተ ይዞታል።

የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቀረቡባቸው ክሶች ነጻ እንዲሆኑ የሕግ መወሰኛ ምክር ቤቱ የፍርድ ሸንጎ በአብላጫ ድምፅ መወሰኑን ተከትሎ ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ ደጃፍ የወጡ ሰልፈኞች ፕሬዚደንቱ ከስራቸው እንዲነሱ እየጠየቁ ነው። በፕሬዚደንቱ ላይ በቀረበው ስልጣንን ያለ አግባብ መጠቀምና እየተካሄዱባቸው

ናቸው እየተካሄደባቸው የነበረውን የምክር ቤቱን ምርመራ የማስተጓጎል አንቀጾች ላይ ጉዳዩን በቀጥታ ያውቃሉ የተባሉ እማኞች እንዳይደመጡና ተጨማሪ ሰነዶችም እንዳይቀርቡ የሴኔቱ ሪፐብሊካን እንደራሴዎች ሸንጎ ቀደም ሲል መወሰኑና

መወሰኑና ክሱን ያለ ምስክር መስማቱ ያስቆጣቸው መሆኑን እየገለጹ ያሉት ሰልፈኞች ሂደቱን የተጭበረበረ ብለውታል። የሴነቱን ሪፐብሊካንም ማስረጃን በመሸፋፈን ከሰዋቸዋል። ኒው ዮርክ ላይ የወጡ ተቃዋሚዎችም ሪፐብሊካኑን ሴነተሮች ፈሪዎች ብለዋቸዋል።

አድራጎታቸውንም በመጪው ጥቅምት የመጨረሻ ማክሰኞ በሚካሄደው አጠቃላይ ምርጫ እንደሚያስታውሱት ተናግረዋል። ሪፐብሊካን ዘመን በሆነችው ቴክሳስ ግዛቷ ሳን አንቶኒዮም ተመሳሳይ ቁጥር ያለው ተቃዋሚ መውጣቱና ሰልፈኞቹ የያዟቸውና ያስተጋቧቸው መፈክሮች ተመሳሳይ መሆናቸው ተዘግቧል።

በማሳቹሴትሷ ቦስተንና ፊላዴልፊያ ፔንስልቬንያ፣ እንዲሁም የሪፐብሊካኑ ሴናተር ማርኮ ሩቢዮ ግዛት በሆነችው የፍሎሪዳዋ ኦርላንዶ ከተማም ተመሳሳይ ሰልፎች ተደርገዋል። ሴናተር ሩቢዮ ፕሬዚደንት ትራምፕን

ከክሶቹ ነፃ ካወጡ ድምፆች አንዱ ናቸው። በዩናይትድ ስቴትስ ህገ መንግስት ፕሬዝደንቱን ከስልጣን ለማንሳት ከባለመቶ መቀመጫው የህግ መወሰኛ ምክር ቤት ቢያንስ ሁለት ሶስተኛው መስማማትና ድምፅ መስጠት አለበት። ፕሬዝደንት ትራምፕን ነፃ ካደረጋቸው የትናንቱ ድምፅ አምሳ ሁለቱ አላጠፉም፣ አርባ ስምንቱ ጥፋተኛ ናቸው የሚል ነበር። ሶሎሞንን አመሰግናለሁ። ለምሽቱ ያለን ዜና በዚሁ አበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 28 2012 ዓ ም ምሽት ፕሮግራም ነው።

በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። በአርባ ምንጭ ዙሪያ ወረዳ በተከሰተ የጎርፍ አደጋ ከአስራ አምስት ሺህ በላይ ሰዎች መፈናቀላቸውን የወረዳው አስተዳዳሪ ገለጹ።

የምንበርባቸው ከተሞች ሲታዩ አራቱ ከተሞች እኛ የምንበርባቸው በከፍተኛ ሁኔታ የተጠቁ ከሚባሉት ጋር በጣም ዝቅተኛ ቁጥር ያላቸው ቢሆንም የአንግሪክን አያጠፋው። ነገር ግን ይሄ መብረር ያለመብረር የሚለው ውሳኔ በየእለቱ እየታየ ግዲህ ምንድን ነው መሆን ያለበት የሚለው ሁላችን የሚያሳስብ ነገር ግን ውሳኔውን ቀላል የሆነ አይደለም። የጤና ጉዳይ ነው የሰማችሁት። አሁን በሁለተኛው አጋማሽ ይዘናል በኮሮና ቫይረስ

ስርጭት እና ቁጥጥር ላይ ዝግጅት አለን የቀጠለ የጤና ጥበቃ ሚኒስትር ደኤታ ዶክተር ሊያ ታደሰን ድምፅ ነው የሰማችሁት። አንድ እድል ነው ያለን የኢትዮጵያ እውነት ለመናገር እንዳይገባ መከላከል ካልቻልን፣ አንድ የኢትዮጵያ ውስጥ ይሄ ህመም ከገባ የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ከገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም።

አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው የማምነው። እኛው ደግሞ ፕሮፌሰር ዳውድ ሰይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ክፍል መምህር ናቸው። በምሽቱ ይመለሳሉ። በሁለተኛው አጋማሽ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ

የዕለቱ አብይ ርዕስ ይቀርባል። የኖቬል ኮሮና ቫይረስን ስርጭት ለመቆጣጠር ግብረ ኃይል አዋቅሮ እየሰራ መሆኑንና የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራም እንዲያጤነው ለመንግስት ጥያቄ መቅረቡን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ ወደ ደቡብ አፍሪካ ለምርመራ ልኮት የነበረ የአራት ሰዎች ናሙና ከቫይረሱ ነፃ መሆኑ መረጋገጡም

ታውቋል። ሙክታር ጀማል ተጨማሪ ያለው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኖቨል ኮሮና ቫይረስ ወደ ኢትዮጵያ እንዳይገባና ቢገባም ምላሽ ለመስጠት የሚያስችሉ ስራዎችን ለማከናወን የጤና ባለሙያዎችን ማሰልጠን ባለሙያዎችን በለይቶ ማቆያ ማዕከላትና የዓለም አቀፍ በረራ በሚደረጉባቸው የአየር መንገዶች በመመደብ የበሽታ ቅኝት ስራዎች ተጠናክሮ እየተከናወነ መሆኑን ገልጿል።

ቫይረሱን በመከላከል ሂደት ላይም የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንዲያጤነው ለመንግሥት ጥያቄ መቅረቡን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት

የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ለአሜሪካ ድምፅ ገልጸዋል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንግዲህ ላቦራቶሪ ሌሎቹን ኮሮና ቫይረስ አምስት አይነት ኮሮና ቫይረስን ይለያል። የሳርስ ሲቪየር አክቲቭ ረስፓራቶሪ ሲንድረም እና ይሄ ደግሞ አዲስ ስለሆነ የኒ ኮሮና ቫይረስ ነው። ስለዚህ ለጊዜው እዚህ እነሱን መቶ ፐርሰንት ነጻ ነው ለማለት ስለሚያስቸግር ሳውዝ አፍሪካ ልከናል። አሁን ግን ከአፍሪካ ሲዲሲ እና ከደብሎቹ ጋር ሁነን

ይሄን ኢንካፓሲቲ ለዚህ ቴስት የሚያስፈልጉትን ነገሮች ሁሉ እያስገባን ስለሆነ አሁን ከቅርብ ጊዜ ጀምሮ በሀገር ውስጥ የምናደርገው ይሆናል ማለት ነው። ይሄን የሚያስተባብር በሀገር አቀፍ ደረጃም ታክስፎርስ ተቋቁሟል። በጤና ሚኒስቴር የሚመራ እኛም ኢትዮጵያ ህብረተሰብ ጤና ኢንስቲትዩት እነዚሁ ቴክኒካል ወርኪንግ ግሩፕ በዋና ዳይሬክተር የሚመራ ተቋቁሟል። ኤመርጀንሲ ኦፕሬሽን ሴንተር አክቲቬት አድርገናል። ስልጠናዎችንም እንግዲህ እንደሚያስፈልጋቸው ጤና ባለሙያዎች ሁሉ

እየሰጠን ነው። ምናልባት እንግዲህ በምልክት የተጠረጠሩ እና ታመሙ ካሉ ተለይተው የሚታከሙበትን የጤና ተቋማትን ሁሉ ለይተናል። በቅርብ ይህንን የቫይረሱን ስርጭት በተመለከተ ወደ ቻይና ከሚደረጉ ጉዞዎች ብዙ ሀገሮች ታቅበዋል። የኢትዮጵያ አየር መንገድ ግን ወደ ቻይና የሚያደርገውን ጉዞ መቀጠሉን ማስታወቁ ይታወሳል። የእናንተ ኢንስቲትዩትም ሆነ ጤና ጥበቃ

ምንድን ነው የሚመክረው መሰል ችግሮች ሲፈጠሩ የአየር ትራንስፖርት መልካም ነገር አለው እንደገና ደግሞ ከዚህ አንፃር ደግሞ አሉታዊ ተጽዕኖ አለው እና ለመንግስት ለጤና ጥበቃ ሚኒስቴር እንግዲህ የሚያስፈልጉት ተክኒካ የሆኑ ነገሮችን ቀርቧል ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው የሶሻሉ የፖለቲካው የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የሚለው ነገር ይኖራል እና ይሄ እየተጠበቀ ነው የኢትዮጵያ አየር መንገድ ወደ ቻይና የሚያደ

የሚያደርገውን በረራ እንዲያጤን ለመንግስት ጥያቄ ቀርቧል መባሉን ተከትሎ የኢትዮጵያ አየር መንገድ የበኩሉን ሀሳብ እንዲያክል ያደረግነው ሙከራ አልተሳካልንም። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቦሌ አየር ማረፊያ በመንገደኞች ላይ የሚያደርገውን የሰውነት ሙቀት የበሽታው ምልክቶች ልየታ ጥር 25 2012 ወደ ደቡብ አፍሪካ ለምርመራ ተልከው የነበረው የአራት ሰዎች ናሙና ውጤት

ከኖቬል ኮሮና ቫይረስ ነፃ መሆኑን አስታውቋል። እስካሁንም በቫይረሱ መያዙ የተረጋገጠ ሰው አለመኖሩን ኢንስቲትዩቱ ገልጿል። ሁለተኛ የተጠረጠሩት ደቡብ አፍሪካ የተላኩ አሉ። የመጀመሪያው ባችም አራቱ ኔጌቲቭ ነው የሆኑ ሁለተኛውም እንግዲህ ኔጌቲቭ ሆኖ ነው ሪዛልቱ እየደረሰን ማለት ነው። ይሄ ጥሩ ነው፣ ጥሩ የሚባል ነገር ነው። ስለዚህ የተጠረጠረ ሁሉ ያው

ኖብል ኮሮና ቫይረስ ነው ማለት አይቻልም። ነገር ግን ምንጊዜ በሆነ ይህን ምልክት ያሳዩትን በንቃት መከታተልና አስፈላጊውን ክትትል ማድረግ በጣም አስፈላጊ ነው። ለሁሉም የኢትዮጵያ ክልሎች ከበሽታው ጋር በተያያዘ የጤና ደህንነት መጠበቂያ ቁሳቁሶች ድጋፍ መደረጉን የገለጸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ሕብረተሰቡ የኮሮና ቫይረስ ከገባባቸው ሀገራት የሚመጡ መንገደኞችን እንዲሁም ከነዚህ ግለሰቦች ጋር

ንክኪ የነበራቸውን ሰዎች የበሽታው ምልክቶች ትኩሳት፣ ሳል፣ የትንፋሽ መቆራረጥና የመተንፈስ ችግር ከታየባቸው በአስቸኳይ ወደ 8335 ነፃ የስልክ መስመር ላይ በመደወል ሪፖርት እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።

አመሰግናለሁ ሙክታር በሌላ ዜና ግን የዓለም የጤና ድርጅት ለአገሮችና ለአየር መንገዶች በሰጠው መመሪያ መሰረት እየሰራ መሆኑን የኢትዮጵያ አየር መንገድ መግለጹ ተዘግቧል ይህንኑ አስመልክቶ ለቀረበላቸው ጥያቄ የአየር መንገዱ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ሰሞኑን ለቻይና ዓለም አቀፍ የቴሌቪዥን ኔትወርክ በሰጡት አስተያየት

የዓለም የጤና ድርጅት ስለ ጉዞ እገዳ ያወጣው መመሪያ ስለሌለ የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ የሚያቆምበት ምክንያት የለም ብለዋል። ወደ ተከታዩ የመጽሔት ዘገባ እናልፋለን።

በደቡብ ክልል ሼካ ዞን ቴፒ ከተማ ከትናንት በስቲያ ተፈጥሮ ለሕይወት መጥፋት ምክንያት የሆነውን የጸጥታ ችግር ለማስወገድና ሕዝቡን ለማረጋጋት እየተሰራ ያለ እንቅስቃሴ አለመኖሩን የከተማው ነዋሪዎች ቅሬታቸውን ለቪኦኤ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል።

ለደህንነታቸው ሲባል ማንነታቸው እንዳይገለጥ ጠይቁኝ የኢትዮፕ ከተማ ነዋሪዎች ከትናንትናና ከትናንት ወዲያ ሁኔታ ጋር ሲነጻጸር ዛሬ መጠነኛ ሊባል የሚችል እንቅስቃሴ በከተማው ቢኖርም ህዝቡ በስጋት እንደሚኖር ገልጠዋል። ያው ሰላም ማለት ያው ትንሽ ባጃጆች፣ መኪናዎች ትንሽ ትንሽ ይንቀሳቀሳሉ። ያው መስራት ቤት ይከፈቱ ብለዋል። ሰው ሰጋ ህዝቡ በላይ ያው ስጋት አለ። ይሄ ስጋት ለአንድና ለመጨረሻ ሊፈታ ይገባል። ዛሬ ያለው ሁኔታ ጥሩ ነው፣ ግን ከሰዓት በኋላ ደግሞ መልሶ መዘጋጋት ጀምሯል።

በቃ ህዝቡ በከፍተኛ ፍራቻ ላይ ዛሬ ለበያም ሱቆቹ ተከፋፍተው ነበር። እሺ ግን እነሱ ደግሞ ወደ እዛ ከሚዛን በኩልም መጥተው ማለፍ ሲጀምሩ በቀደም ገዳዮች የነበሩት ልዩ ኃይል የሚሉት የደቡብ እንትን ስለሆነ ህዝቡ የማጣት እንትን አለ አይደል፣ ወደ ቤት ገፍተናል። ስጋት አለ፣ ከፍተኛ ነው።

ከተማዊ እንቅስቃሴ የተገደበ ሲሆን በከተማው የሚገኙ ሆስፒታልና ዩኒቨርሲቲዎችን ጨምሮ ሌሎችም የመንግስትና የግል ተቋማት እንደተዘጉ መሆናቸውን ተናግሯል። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው አለ። ይሄን ነገር ሰብሰበርኩ ቢያወያል የማይሆኑ ነገር የለም። እሱ እዚህ ጋር እሺ ብሎ እንደዚህ ያስከፍታለሁ ብሎ ይሄዳል። ከዛ በኋላ ያ መድረክ ላይ የተናገረው ሰው የሙሙት ስንት ጓደኞቻችን ያተናሉ፣ ስንት ወንድሞቻችን ያተናሉ። ለዜጎች ህይወት ማለፍ ምክንያት የሆነውን የጸጥታ ችግር

ወደ ሰላም ለመመለስና ህዝቡን ለማረጋጋት የተሰራ ያለው ስራ አለመኖሩም በከተማው ነዋሪዎች ዘንድ ቅሬታ እንደፈጠረባቸው ነው ለቪኦኤ በስልክ ተናገሩት። ምንም አይነት ነገር እኔ እስካሁን ድረስ ሰው ይሞታል፣ ይቀበራል፣ አዘን እንቀመጣለን፣ እንነሳለን እንጂ ምንም አይነት ለውጥ እስካሁን ድረስ ያየሁት ነገር የለም። ይህን እንግዲህ መንግስት እንዴት እንዳየው አላውቅም። ስለዚህ ሰው ህዝቡ ሜዳ ላይ ወጥቶ ሽፍታ ነኝ ካለ ይህን መብት ማስከበር ያለበት እንግዲህ መንግስት ነው። ቪኦኤም መንግስትን ጨምሮ

ከሶስተኛ ወገን የተፈጠረውን ችግር ለማጣራት ያደረገው ጥረት ዛሬም አልተሳካም። ተገደሉ የተባሉ ስምንት ሲቪሎችን በተመለከተም ከክልልም ሆነ ከዞን የመንግስት አካላት የተሰጠ የሐዘን መግለጫም ማብራሪያም

የለም ነው የተባለው። በአንጻሩ ደግሞ አመታትን ያስቆጠረው የቴፒ ከተማ ቀውስ በመንግስት ትኩረት ተነፍጓል በማለት የከተማው ነዋሪዎች ያማርራሉ። ሰላምን ይፈልጋል፣ ልማትን ይፈልጋል። አመፀኛን አሳልፎ ለመስጠትም ደግሞ ችግር ነው። እንዲህ ነው ብሎ ቢያጋልጡ ማታ ሞቶ ነው የሚያድሩት። አሁን እዛ አካባቢ የህዝብ ለህዝብ ግንኙነት ሰላምን ለመመለስ ምን አይነት ጥረት የተደረገ ነው ያለው እንቅስቃሴ ባለ? ምንም አይነት ጥረት የለም። አሁን የመከላከያ ሀይሉ አለ፣ ልዩ ሀይሉ አለ። እንግዲህ ልዩ ሀይል ነው እንግዲህ የሞቱ በቀደም። ስለዚህ ይሄ እንዴት ተገደለ? ይህን የገደለው አካል ራሱ ከየት ነው

ነው ከየትኛው ሰፈር ነው የትኛው ቤት ነው ተብሎ ራሱ ቅናት ተደርጎ የተወሰነ እርምጃ የለም። ስለዚህ ህዝቡ በዚህ መካከል ስጋት ውስጥ ነው ያለው። የተወሰነ ሰውም አካባቢ ለቆ የወጣ ነው ያለው። አሁንም አልተረጋጋም ማለት ነው። ምኑ ይረጋጋል እንዴት ተብሎ? ፍልሰቱ በጣም ጨምሯል። አሁን የተረጋጋ ህይወት የለም። ስለዚህ ምንድን ነው መንግስት ለአንድና ለመጨረሻ ጉዳይ የማይፈታው ነው? ከዚህ በላይ ሀይል አይመጣም። መከላከያ አለ፣ ፌደራል አለ፣ ልዩ ሀይል አለ፣ ፖሊስ አለ። ይህ ሁሉ ሀይል ባለበት እንዴት ነው ይህቺን አካባቢ ይህቺን አንድ መንደር፣ አንድ መንደር የማታክል ሰፈር እንዴት ነው መንግስት ማረጋጋት ያልቻለው የሚለው ነገር በጣም ህዝቡን በጣም ከፍተኛ ሁኔታ እያወዛገበ

ማሻ ወደ ሚዛን ወደ ቤንች ምናም መሄድ ትራንስፖርት አለ የለም የለም። እንዲያውም መኪና ከሜጢ በዚህ በኩል በማሻ በኩል ነው እየዞረ ወደ የቴፒሶው ራሱ አንዳንድ ሰው ወደ ሜጢ እየሄደ ነው። ከሜጢ በእግር እየሄደ ከሜጢ ወደ ጌሻ በኩል አቋርጠው ነው ወደ ሚዛን ራሱ የሚሄደው። ይህ እንግዲህ ዙሩኒ በጣም ከፍተኛ ርቀት ነው። እዛ ጋ አጭር መንገድ አምሳ ኪሎ ሜትር እያለ ወደ ሁለት መቶ ኪሎ ሜትር እየዞረ ነው ሰው እየሄደ ያለው። ምንም አይነት እንቅስቃሴ የለም። ከጉብጦ ወደ ታች መኪና የለም። ስለዚህ ዝግ ነው። መንግስት ያላድሎ ሁሉንም የህብረተሰብ ክፍል አሳትፎ በማወያየት ዘላቂ

እንዲፈጠር ማድረግ አለበትም ብሏል። ማዕከላዊ መንግስትም ትኩረት ይስጠን ስሉም ጠይቀዋል። ያለው ሁኔታ መንግስትም ማረጋጋት አልቻለም። የምናያቸውም እነሱ ተደጋጋሚ ፊት ነው የምናየው። የሚመጡትም የሆነ ስድብ አዘል ነገር ነው። ከሐዋሳ የሚመጡትም ተደጋጋሚ ፊት ማየት ደግሞ ይሰለቻል። በዚህ ያሁን በብልጽግና ዘመን ያለው ሁኔታ መንግስት ምን

ሲፒ እኔ በጣም ነው የሚገርምህ። መፍትሄው ምንድን ነው የሚሉት እርስ አሁን ብዙ ልምድ አለት ቅት ነው። ከማዕከላዊ መንግስት ከህዝቡ ጋር መወያየት ነው ያለበት። ኃይል ያለውን አይደለም መጠቀም ያለበት። የበሰበሰውን አመራር አይደለም መጠቀም ያለበት። አዲስ ፊት ማየት ነው የሚፈልገው። ለውጥ ጠየቀ አይደል? ህዝቡ ለውጥ ነው የሚፈልገው። ሄደ ሁለት አመቱ አይደል? ኮማንድ ፖስት ሰኔ ሲመጣ እኮ ሁለት አመቱ። አዋግሮ መላክ አለበት። በቃ ምንድን ነው የከበደው? ይህን አካባቢ እንደዚህ እንዲሆን ያስቻለው ምንድን ነው?

የተጠነም ነገር የለም። ምክንያቱም የሚያናግሩት ማንን ነው? ሚዲያ ማግኘት ራሱ እንጂ ይከበደል ሚዲያ ተደራሽ ነው አሁን በቀደሙን የአዲስ አበባውን

በፊት ከአንድ መጠጥ ቤት ተጠርጣሪ ወንጀለኛ ለመያዝ ፖሊስ ሞክር በተከፈተ ተኩስ አንድ የፖሊስ ባልደረባ መገደሉን ተከትሎ በቴፒ ከተማ በጸጥታ ኃይልና በሕዝብ መካከል ተፈጠረ በተባለ ግጭት የስምንት ሰዎች ሕይወት ማለፉና ከሀያ በላይ ሲቪሎች መጎዳታቸውን ነበር የአይን ማኞች ለቪኦኤ የተናገሩት። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ አዋሳም።

አመሰግናለሁ ዮናታን ለዘገባው። ተከታዩ ዘገባ ወደ ነቀምት ይወስደናል። በነቀምቴ ከተማ ባለፈው ቅዳሜ አንድ ወጣት በስህተት እንደተገደለ የከተማይቱ የኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ ለቪኦኤ ገልጸዋል። ወጣቱን የገደለው ታጣቂ በቁጥጥር ስር መዋሉንም ኃላፊው አክለው አመልክተዋል። በሌላ በኩል በኩምሳ ሞረዳ ቤተ መንግሥት ከአርባ ዘጠኝ በላይ ሰዎች ከታሰሩ ሶስት ወር ማለፉና እስካሁን አለመጠየቃቸውም

ተነግሯል። መንግስት መፍትሄ ይስጠን ሲሉ ቤተሰቦች እየጠየቁ ናቸው። የኮሚኒኬሽን ጽህፈት ቤቱ ኃላፊ በፖለቲካ አመለካከቱ የታሰረ የለም ብለዋል። ማኮር መልካ ተጨማሪ አለው

ናውል ወይም ጳውሎስ አባት መሆናቸውን ይናገራሉ። ጥር 23 2012 ዓ ም ባለፈው ሳምንት ቅዳሜ ከጠዋቱ ሶስት ሰዓት ገደማ ላይ ነው ልጄ በአንድ የመንግስት ታጣቂ የተገደለው ይላሉ። ስለ ሁኔታውም እንዲህ ይገልጻሉ። ምስጋኑ ለሚባላለው የነቀምቴ ከተማ አባገዳ ነው።

በዛ ዕለት ልጄ ጳውሎስ በጠዋት ተነስቶ ወደሚሰራበት ጋራዥ ሄደ። መካኒክ ነው። እኔም ለስብሰባ ሄጄ ነበር። ከሆስፒታል ልጅ ታሟል ብለው ደወሉልኝ። ሲሄድ የልጄን አስክሬን ገንዘው ሰጡ። ራሴን መቆጣጠር አልቻልኩም። እንደሰማሁት ከሆነ የመከላከያ ሰራዊት አባሉ ተኩሶ ሲገለው ሌላ ከእርሱ ጋር የነበረው ባልደረባው ተው አትተኩስበት ብሎ ሲለምነው ነበር። አሁን እንግዲህ

ገዳዩን አስረነዋል ብለው ነው የነገሩኝ። መንግስት ፍትህ እንዲሰጠኝና የልጅ ገዳይ ፍርድ ቤት ቀርቦ አስፈላጊ እርምጃ እንዲወሰድ እፈልጋለሁ ይላሉ አቶ ምስጋኑ። የነቀምቴ የከተማ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ የጳውሎስ በመንግስት ታጣቂ መገደል አሳዛኝ ክስተት ነው፣ ግድያው የተፈጸመው በስህተት ነው ብለዋል። ማንኛውም ያልታጠቀ ሰው በዚህ ሁኔታ መገደል የለበትም ካሉ በኋላ በገዳዩ ላይ የተወሰደ እርምጃ ካለ ተጠይቀው ሲመልሱ እንዲህ ብለዋል።

የልጁ ስም ጳውሎስ ይመስለኛል። ሕይወቱ በምን ምክንያት እንዳለፈ ከጸጥታ አካላት መውሰድ ትችላለ። ነገር ግን በስህተት ነው የተፈጸመው። ግድያውን የፈጸመ የመከላከያ ሰራዊት አባልም ተይዟል። በከተማችን ተኩስ እንዲኖርና የማንኛውም ሰው ሕይወት እንዲያልፍ ፍላጎት የለንም።

የተጎጂ አባትና ህብረተሰቡን ይቅርታ ጠይቀው እርቅ የሚፈጽሙበት ሁኔታ ላይ ከነቀምቴ የሰራዊቱ አዛዥ ጋር ስንወያይ ነበር። ሰው ወንጀል ቢፈጽም እንኳ በህግ ነው መጠየቅ ያለበት እንጂ መገደል የለበትም። የሟች አባት ገዳዩ በመደበኛ ፍርድ ቤት እንዲዳኝ መፈለጋቸውንና ስለተፈጠረ ሁኔታ ማብራሪያ እንዲሰጡኝ ወደ ከተማው የማዘዣ ማዕከሉ አዛዥ ኮሎኔል ከፍ ያለው በደውልም ስለ ጉዳዩ አላቅም በማለታቸው አጥጋቢ መልስ ላገኝ አልቻልኩም። የነቀምቴ ፖሊስ

ፖሊስ ኃላፊም እንዲሁ ጉዳዩ አይመለከተንም ብለዋል። በሌላ በኩል በነቀምቴ ኩምሳ ሞሮዳ ቤተ መንግስት ከ49 ሰዎች በላይ ፍርድ ቤት ሳይቀርቡ ከሶስት ወራት በላይ መታሰራቸውን ከቤተሰብ መካከል አንድ ግለሰብ ተናግረዋል። ትሜት ፍሬዘር መስል ይባላል። የታፈራ ባለቤት ሀይሌ ሰለሞን ይባላል እና የታፈረበት አሁን ሶስት ወር ከሁለት ሳምንት ነው።

ምንም አይነት መፍትሄ የለም። ፍርድ ቤት አልሄደም ወይ አልተፈረደበትም። ምንም የተባለው ኬዝ የለውም። ይህን ያነ አልተባለም። እስካሁን ግን ከአላንድ መፍትሄ ሶስት ሶስት ከሁለት ሳምንት ማለት ለአንድ ቤተሰብ እንዴት ከባድ እንደሆነ ማሰብ ትችላላችሁ። አንተ ገዳይ ነህ፣ አንተ አባው ነህ በሚል ኬዝ ነው። ይህን ኬዝ ደግሞ ፖርቱስ አይደለም። እኛ ኩሽናቁመን ሰብተን ራሳችን የምናስተዳድር ሰዎች ነን። ከቤት ክራይ እንኳን አመጣ ነው። የሁለሁለ ልጆች አባት ነው። በጣም ከባድ አላፊነት አለበት። ሲሰው አንድ ሰው ወንጀል ካለበት

ህግ አውቆት መቀጣት አለበት። ግን እነሱ ምንም አይነት ነው የማይሰጡ ሰዎች በቃ አዘን የሚባል ወላት ተመቶ ሁላ ኦፕሬሽን የሆነው ተመቶ ነው ተደብዞ ዱል እስከዛሬ ደግሞ አንድሽ ምግብ አይቀምስም። ሁለተኛ ወሩ ነው ምግብ ከበላ ራሱ ምግብ ስናደርስ ራሱ ደግሞ አንዳንዴ ያባርሩናል። ከዛ አካባቢ ራሱ ይመለከተው አካል ካለ እርዱን

መፍትሄ ስጡልን ማለት ፈልጋለሁ። የከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ደሳለኝ በኮንጃ በኩምሳ ሙሮዳ ታሰሩ ስለተባሉ ግለሰቦች ጉዳይ ሲመለሱ እንዲህ ብለዋል።

በፖለቲካ አመለካከታቸው የታሰሩ ሰዎች አሉ ለተባለው ሰው በዚህ ሁኔታ አይታሰርም። ምክንያቱም የፈለገውን አመለካከት ለማራመድ ሙሉ መብት አለው። ስማቸው የተጠቀሱ ግለሰቦችን ከፖሊስ ጽህፈት ቤት አጣርቼ በሌላ ጊዜ መረጃውን ብሰጥ የተሻለ ይሆናል። ነቀምቴ ከተማ በአሁኑ ሰዓት የተሻለ ሰላም አላት። የንግድና ማህበራዊ እንቅስቃሴም በጥሩ ሁኔታ ውስጥ ይገኛሉ ያሉት ኃላፊው የጸጥታ ችግሮች

ችግሮች እንዳይፈጠሩ የባለሶስት እግር ተሽከርካሪ ማለትም ባጃጅ እንቅስቃሴ ከምሽቱ አንድ ሰዓት ተኩል በኋላ ተከልክለዋል ብለዋል። ሰዎች በምሽት መንገድ ላይ ከታዩ በመንግስት ታጣቂዎች ይደበደባሉ ተብሎ የተነሳውን ወቀሳ ግን አስተባብለዋል። ኃላፊው በኩምሳም ሮዳ ቤተ መንግስት ታሰሩ የተባሉ ግለሰቦች ለምን እንደታሰሩ ከሶስት ወር በላይ ለምን ፍርድ ቤት እንዳልቀረቡና መቼ ይፈታሉ የሚሉ ጥያቄዎችን የከተማን ፖሊስና ማዘዣ ማዕከል ለመጠየቅ ያደረግኩት ጥረት አልተሳካም። የኦሮሚያ ክልል ጸጥታና

አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም ስብሰባ ላይ ነኝ በማለታቸው መረጃ ላገኝ አልቻልኩም። በነቀምቴ የጉምሳ ምሮዳ ቤተመንግስት ስር ዙሪያ ተጨማሪ መረጃዎች እንዳገኘው ይዤ ለመቅረብ እሞክራለሁ። ለአሜሪካ ድምፅ ናኩር መልካ ካምቦ።

አመሰግናለሁን። አኮር ለዘገባው ተከታዩ ዘገባ ወደ አርባ ምንጭ የሚወስደን ይሆናል። በአርባ ምንጭ ዙሪያ ወረዳ በተከሰተ የጎርፍ አደጋ ከ15 ሺህ በላይ ሰው መፈናቀሉን የወረዳው አስተዳዳሪ ገልጸዋል። የክልል የዞንና የቀይ መስቀል ሰብአዊ አካላት ሰብአዊ ድጋፍ እያደረጉ መሆናቸውንም ተናግረዋል። ወደ ዮናታን ልመልሳችሁ ለዝርዝሩ

የአርባ ምንጭ ዙሪያ ወረዳ አስተዳዳሪ አቶ መስፍን ደነቀ እንዳሉት ወቅቱን ባልጠበቀ ከባድ ዝናብ የተፈጠረው የጎርፍ አደጋ የሶጎና የሼሌ ወንዞችን ተከትሎ በቆላ ሼሌ በሼሌሜላና በዘይሴ ኤልጎ ሶስት ቀበሌያት የሚኖሩ ከ15000 በላይ ነዋሪዎችን ከጥር 26 2012 ዓ ም ጀምሮ

አፈናቅሏቸዋል። ሕይወት ላይ የደረሰ ጉዳት የለም፣ ግን ንብረት ነው። ሁለት ሺ ሰባት መቶ ሰባ ሰባት የሚሆን አባወራ ንብረት ነው የወደመው። ሙሉ በሙሉ እህል ወድሟል፣ ቤቶቻቸው ፍራርሷል። ለአስቸኳይ እርዳታ ተጋላጭ ሆኖ ከቤት ተፈናቅሎ ያለው ለነሱ ድንኳንና ምግብ፣ የተለያዩ ቁሳቁሶችን ለማሟላት ከተለያዩ አካላት ጋር እንግዲህ ርብርብ ያደረግነው። አሁንም በዛ ቦታ ላይ ሆኜ ነው ያመለገድ ያለሁት እነሱ ተጠልለው ያሉት በ

ሶስት ቀጠና ነው አሁን እዚህ ሼሌ ሜላ። ስለዚህ እዛ ሜዳ ላይ ተጠልሎ ነው ያሉት፣ እርሻው ላይ። ሌሎቹ ደግሞ ጤና ጣቢያ አለ ቆላ ሼሌ ላይ ትንሽ ከፍታ ላይ ስላለ እዛ ቦታ ላይ አዲስ ጤና ጣቢያ ነው ስራ ያልጀመረ። እሱ ግቢ ውስጥ ተጠልለው ነው ያሉት። የአደ ተጎጂ መሆናቸውን የሚናገሩት የሼሌ ሜላ ቀበሌ ነዋሪ ተፈናቅለው ከቤታቸው ውጭ መሆናቸውና ለችግር መጋለጣቸውን ተናግሯል። ጎርፍ ከሼሌ ቆላ ከሚባለው ከደጋ ወደ ታች ጎርፍ በመምጣት በአጠቃለም ንብረት በአጠቃላይ ተውጧል። ከሶስት ቀበሌ ህዝብ ወጥቶ አጠቃላይ ከመንገድ

በታች ያው ድንኳን መንግስትም እየሰጣ ነው። ህዝብም እየረዳ ነው። በጣም ጉዳት ላይ ደርሰዋለሁ። ከዛሬ ድረስ ሁለት ቀን ነው። ሰው ያው በእራብን በተለያየ መንገድም በበሽታም እየተጎዱ ናቸው። ያው በድንኳን ህዝብም እየረዳ ያው ድንኳን እየዘረጋ ቀብለውም አካባቢ እድሩም ድንኳን እየሰጣ ህዝብ ሁሉ ያው ሜዳ ላይ ነው ያለው ይሄን አጠቃላይ ወድሟን እርሻ ጤፍ ያው ሁሉም በቆሎ፣ ጤፍ የነበረ ሙት ሁሉ ወድሟ። አልፎ አልፎ ያ በየጋጣ የነበረ ከብቶችም ተጎድተዋሉ። ሱቅም ያው ሱኳር የነበረ ሰዎችም ባለ ሱቆችም ሱኳር

ያው ገብቷል ውሀ ገብቷል ዱቄት ምሄልም በጣም ጉዳት ላይ ናቸው። የደረሰው አደጋ ከፍተኛ በመሆኑ ሰብአዊ ድጋፍ ያስፈልጋል የተባለ ሲሆን የክልሉ ግብርና ቢሮ፣ የአደጋ ስጋት ስራ አመራር ኮሚሽን፣ የጋሞ ዞን አስተዳደር ና የኢትዮጵያ ቀይ መስቀል ማህበር ሰብአዊ ድጋፍ ለማድረግ እንቅስቃሴ መጀመራቸውን ተናግሯል። የወረዳው መንግስት ድጋፍ አንድ ሚሊዮን ብር

አስቸኳይ ስብሰባ አድርጎ አንድ ሚሊዮን ብር ለተጎጂዎች ወስኖ እህል ያው ማጓጓዝ ላይ ነው የሚገኘው። ጉዳቱ ከፍተኛ ስለሆነ የዞን መንግስትን በተመሳሳይ የተለያዩ እርዳታዎችን ለማድረግ ኮሚቴ ተዋቋል። የክልል መንግስትም የክልል እርሻና ተፈጥሮ የክልል ብረተ መስራትን ጭምር ለዚህ ጉዳይ ልዩ ትኩረት ሰጥቶ ደቡብ ክልል በጣም እንቅስቃሴ ላይ እንዳለ መረጃዎቹ ደርሰውናል። ትላንት ማታ ከመለከተው ከክልል መንግስት ጋርም ተነጋግረናል ማለት ነው። የኢትዮጵያ ቀይ መስቀል ማይበር

ወደዚህ ቦታ ዛሬ ገብተዋል። የተለያዩ እርዳታዎችን አሁን ሊያደርጉ እንደገቡ ነው። ሌሎችም መንግስታዊ ያልሆኑ ተቋማት አርባ ምንጭ ከተማ ይዘን ጋርዘለና ብዙ እንደዚህ የምግብ እህል የማድረስ ስራ ላይ እየየተረባረቡ ነው። አስተዳዳሪው ከሁለት ሺ ሰባት መቶ ሄክታር በላይ የሙዝ ተክል መውደሙንም ገልጠው ዜጎች የጤና እክል እንዳይገጥማቸውና በተጠለሉበት ለወረርሽ እንዳይጋለጡ ጥረት እየተደረገ መሆኑን ተናግሯል። ከቅርብ ዓመታት ወዲህ በደቡብ ክልል

ተመሳሳይ የተፈጥሮ አደጋዎች በብዛት የተከሰቱ አያሌ ንብረት ከማውደምም ባለፈ የሰው ሕይወትንም በማጥፋት ላይ ሲሆን ምክንያቱ የደን ሽፋን መመናመንና የተፈጥሮ ሀብት አያያዝ ጉድለት መሆኑንም ባለሙያዎች ይናገራሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዮስ አዋሳም።

አመሰግናለሁ ዮናታን ለዚህኛውም ዘገባ ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አሁን አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን

ከዌብ ሳይታችን በነገራችን ላይ ዝግጅቶቻችንን በቀጥታ ማዳመጥም ትችላላችሁ። በፌስቡክ ላይቭም በቀጥታ አለን። በአሃዱ ራዲዮ 943 ላይም እንደዚሁ በቀጥታ ልትከታተሉን ትችላላችሁ። በ19፣ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንደዚሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ ስርጭት በተጨማሪ እንደዚሁም በእጅ ስልካችሁ ከኦዲዮ ናው

ወይም ቪኦኤ ኤችኦ አርኤን ኤምኦ ቢአይ ብላችሁም ልታገኙን ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭውንም ዝግጅቶቻችንን በቀላሉ ማግኘት፣ ሀሳቦቻችሁንም ማንሸራሸር ትችላላችሁ።

በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በ19 እና በ25 ሜትር ባንድ አጭር ሞገድ ደግሞ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚቀርብላችሁን ጋቢና በሚል ርዕስ የሚተላለፍ ስርጭታችንንም እንድታዳምጡ እንደዚሁ እንጋብዛለን። የፕሮግራም መልእክት አለን። ለጥያቄው መልስ

የመጪው ምርጫ ጊዜ ጉዳይ፣ አላሰራ አሉ እያሉ ተቃዋሚዎች ሲያማርሩባቸው የሚሰሙ ሕጎች፣ የምርጫ ቦርድ ሥልጣን እስከ ምንና በምን ጉዳዮች ላይ ነው? ምርጫና ዝግጁነት፣ ምርጫና መረጋጋት፣ ሌሎች ጥያቄዎች አሉዎት? ይላኩልን፣ ወይም ደግሞ ይደውሉና በድምፅዎ ይተዉ።

ነገ በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ አራት ሰዓት ላይ በአዲስ አበባ ከምሽቱ ዐሥራ ሁለት ሰዓት ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ ሁሉ መልስ ይሰጣሉ። ነገ አርብ የካቲት ጥር 29 ከጠዋቱ አራት ሰዓት በዋሽንግተን ዲሲ አቆጣጠር በአዲስ አበባ ከምሽቱ

12 ሰዓት ላይ የስልክ ቁጥራችን 202 205 99 ነው። አስተያየቶቻችሁን መተው ትችላላችሁ። ወይም አድራሻችሁን ከተዋችሁልን ፕሮግራሙ ሲቀረጽ ደውለን በቀጥታ ከወይዘሪት ብርቱካን ሚደቅሳ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ጋር እናገናኛችኋለን። በቀጥታ ታቀርባላችሁ ጥያቄዎቻችሁን

እንዲሁም በማህበራዊ መገናኛዎቻችን ሁሉ ጥያቄዎቻችሁን ማስፈር፣ ማንሸራሸር ትችላላችሁ ሀሳቦቻችሁን። በቪኦኤ አምሃሪክ እንገኛለን። ለጥያቄው መልስ

የምሽቱ የአየር ስርጭት ንጉሱ ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅታ ያለች ከእኔ ጋር እንዲሁም ዋና አዘጋጅ ትዝታ በላቸው፣ እኔም የማስተናግዳችሁ ሶሎሞን አባተ ነን ዝግጅታችን

ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም መሆኑን ከአመታት በፊት ከሐረርጌ ተፈናቅለው ሆሮ ጉድሩ ወለጋ የሚገኙ

ተፈናቃዮች ካለፈው የበለጠ ችግር እየደረሰብን ነው እያሉ ናቸው። ናኩር መልካት ዝርዝሩን ይዟል።

አቶ አብዲ አደም ከአረርጌ በድርቅ ምክንያት ተፈናቅለው በአእምሮ ወረዳ ጎይቴቡ ቀበሌ ከሰፈሩ ዘጠኝ ዓመት ቢሆናቸውም በግብርና መሬት እጦትና ንጹሕ እጥረት ሳቢያ በድጋሚ ከሰፈሩበት ለመፈናቀል እንደተዳረጉ ይናገራሉ። ከሁለት ሳምንት ወዲህ የሰፈሩበትን ቦታ ትተው ከወጡ በረሃብና ሕክምና እጦት ሁለት ሕጻናትና ሁለት አዋቂዎች በአጠቃላይ አራት ሰዎች ሞቱብን ሲሉ የተናገሩት ደግሞ ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ናቸው። ከተፈናቃዮቹ መካከል አሁን ስላሉ

በት ሁኔታም አስመልክቶ እንዲገልጻሉ።

መሬት እንፈልግላቸዋለን ብሎ ተስፋ ሰጡን። ያ መሬት ተፈለገልን አልተፈለገልን ምንም የምናውቀው የለም። ሊሰጠን ነው ላይሰጠን ነው ምንም እንደዚሁ ነው። በቃ ያለ ምንም ተስፋ ነው እየኖርን ያለ ነው። በጣም በጣም ከባድ ከባድ ችግር ውስጥ ያለ ነው። ያልተናገርነው ነገር የለም። ያልተናገርነው ጊዜ የለም። ግን የሚሰማ አካል አጣ። ስጋታችን ቶሎ አሁን ካልደረሰን ለሞቱት ማልቀስ አይደለም ያሉትም ያልቃሉ ብለን ነው ስጋታችን ያለው። የሚመለከተው አካል አሁንም አሁንም በአካል

Tom

እዚህ ያለውን ችግር ቢወስድ ደስተኛ ነ። ስሜ ዘምዘም ጌታችን ይባላል። በብዛት የውሃ እጥረት ስላለ እና በዚህ ምክንያት በበጋ አምስት ሰዓት ስድስት ሰዓት ውሃ ላይ ተቀምጠን ማለት ነው፣ ማታ እዛ እየቆየን ውሃ እንቀዳለን። ምግብ እጥረት ደግሞ ለልጆቻችን ምግብ እጥረት ስለማያገኙ ብዙ ሕፃኖች አልፈዋል። በምግብ እጥረት ማለት ነው። ልጆቻችን ምግብ ስለማያገኙ ማለት ነው። እንግዲህ ለልጆቻችን ምግብ ምግብ እጥረት ስለሆነ ምግብም እንዲያመጡልን፣ ልጆቻችን በዚህ ምክንያት እየተጎዱ ስላሉ እኛ ደግሞ

चक्कर आना

ከሶስት ሺህ በላይ እንደሚሆኑና ዛሬ መጠለያና የሚቀምሱት እንደሌላቸው ተናግረው መንግስት አፋጣኝ መፍትሄ ካልፈለገላቸው ብዙ ህጻናትና አዋቂዎችም ጭምር ሊጎዱ እንደሚችሉ ተናግረዋል። አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ዝናብ በሌለበት እኛ ከሀረርጌ ወጥተን ሀረርጌ ነው ያለ ነው። ለምን ከዛም ከድርቅ አንጻር ነው ወደዚህ ወደዚህ ወደ ምዕራብ ኢትዮጵያ የመጣ ነው። አሁንም የመጣ ነው እንደ ሀረርጌ ዝናብ የማይዘንብበት በቂ መሬት የሌለበት መንግስት ደና መሬት ሰጥቶን ለዘላቂ

ታላቅነት እንዲፈታ እኛ ውሃ ባለበት ቦታ መሬት እና ለአንድ ሰፋሪ የሚፈለገውን ቢያሟላልን እኛ ስድስት ወር መንግስት እንዲረዳን አንፈልግም። ለምን ጤናኛንን እጃለን ሰርተን ራሳችን ልጆቻችን ለማሳደግ ነው አላማችን። አቶ ነገራ ቱፋ የሆሮ ጉድሮ ወለጋ ዞን አደጋ ስጋት አመራር ጽሕፈት ቤት ኃላፊ ናቸው። በአሙሩ ጎይቴቦ ከ670 አባወራዎች በላይና በቁጥር ያልጠቀሷቸው ተፈናቃዮች በምቹ የግብርና መሬት እጦትና ንጹህ

እጥረት ምክንያት ለችግር መጋለጣቸው ትክክል ነው ሲሉ ገልጸዋል። ውሃን ከሌላ ቦታ በተሽከርካሪ ለማድረግ ታስቧል የሚሉትንም እንዲህ ይገልጻሉ። ተፈናቃዮቹ የሰፈሩበት ቦታ

ችግሩን በመጥቀስ ሌላ ቦታ ለመስፈር ጥያቄ አቅርበው ነበር። መፍትሄ ለመስጠት እየተሰራበት። ተፈናቅለው ከተማ የገቡት በዚህ ምክንያትም ለችግር ተጋልጠዋል። ይህ ችግር እንዲፈታም ለሁለተኛ ጊዜ አንድ ቡድን ተቋቁሞ እየሰራ ይገኛል። ነገር ግን እንደ ውሃ መንገድና ጤና ያሉ መሰረተ ልማቶች ተሟልተው የሚሰፍሩበት ሁኔታ ላይ

እየመከርን ነው። አዋቂዎችም ጭምር ሞተዋል ስለተባለው ግን መረጃ እንደሌላቸው ነው ኃላፊው የተናገሩት። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ የተፈናቃዮች ማስፈር ቡድን መሪ አቶ ያሬድ በበኩላቸው ስለ ጎይቴቦ ተፈናቃዮች ችግር የሚያጣራ ኮሚቴ ወደ ሆሮ ጉዱሩ ወለጋ መላረሱበትን የሚያሳውቁ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ

አመሰግናለሁ ናኮር ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዛሬ በሴት ልጅ ላይ የሚፈጸም የግርዛትና በመወለጃ አካላቷ ላይ የሚደርሱ ጉዳቶችን ሁሉ ሙሉ በሙሉ ለማስቆም የሚደረግ ዓለም አቀፍ

ዘመቻ ቀን ነው። ኤደን ገረመው ተከታዩን አሰናድታለች። ምንድን ነው እየተደረገ ያለው? እንደኛ አሁን በቅርብ የወጣ ሮድማፕ አለ። ሮድማፑ አሁን የሴት ልጅ ግርዛትንና ያለነ ጋብቻን የሚመለከት በቀጣይ አምስት ዓመት የሚከናወኑ ስራዎችን የሚያሳይ ነው። ያ ስራ ደግሞ በየደረጃው ለየክልሉ ሁሉ እንደዚሁ ተደርጎ የተሰራ ነው። ስለዚህ ያንን ኢምፕሊመንት የሚደረገው በአብዛኛው በየክልሉ ስለሆነ

በተለይ በክልሎች ላይ ይህን የማስተዋወቅ ስራዎች ተጀምረዋል። እስካሁን ድረስ ትግራይ፣ አማራ፣ አፋር፣ ሶማሌ፣ ቤኒሻንጉል እንደገና ደግሞ በጋምቤላ እነዚህ ስራዎች ተጀምረዋል። አሁን በቀጣይ እየተካሄደ ያለው ደግሞ በሌሎች ቀሪ ክልሎች ላይ በኦሮሚያም ላይ እናካሄዳለን። የሁለት ሺ አስራ ስድስት የቼስ ሪዛልት አለ ያንን መሰረት በማድረግ ከፍተኛ ስርጭት ያለበት በአፋርና በሶማሌ ክልል ሲሆን

በዝቅተኛ ደረጃ ላይ ያለው ደግሞ የትግራይ ክልል እዚህ ላይ ግልጽ ለማድረግ ከአስራ አምስት እስከ አርባ ዘጠኝ የእድሜ ክልል ላይ በሚገኙት ላይ ነው ያው የደች ጥናት የሚካሄደው ትሬንዱን ግን ለማሳየት በተለይ ታችኛው እድሜ ክልል ላይ ቀነስ እንደሚያሳይ ጥናቱ ያሳያል አቶ ስለሺ በተደረጉ ጥናቶች እና ፍኖተ ካርታዎች መሰረት እንደ ሶማሌና አፋር ባሉ ክልሎች ላይ በእጥፍ መሰራት እንዳለበት ይናገራሉ በተለይ ሮድማፕ ላይ

ዋናው የሮድ ማፑ ትልቅ ስራ ከሚባሉት ውስጥ ምን ያህል ስራዎች መሰራት አለባቸው፣ በምን ያህል ፍጥነት ስራዎች መከናወን አለባቸው የሚለው አሳይቷል። በዚህ መሰረት እንደየክልሉ ሁኔታ ስምንት እጥፍ፣ ሰባት እጥፍ፣ ስድስት እጥፍ እንደዚህ መሰራት እንዳለባቸው ናቸው ያመላከተው። ስለዚህ ወደዛ ለመድረስ ከፍተኛ ጥረት እንደሚጠይቅ አመላካች ነው ጥናቱ ነው። ተግዳሮቶቹ እንግዲህ አሁን ምንድን ነው አንደኛው

የማህበረሰብ ለውጥ ነው። በአጭር ጊዜ የሚመጣ አይደለም። እንግዲህ አላስፈላጊ የሆኑትን ወግና ልማዶች መቀየር ላይ እሱ ከፍተኛ ጥረት የሚጠይቅ ነው። ሁለተኛው እንግዲህ አባባሽ የሚሆኑ ምክንያቶች ይኖራሉ። ምክንያቱም አሁን ሮድማፑ ላይ በዋነኛነት የታዳጊ ሴቶችን የሴቶችን ማብቃት ኢምፓወርመንት ነው ትልቁ ስራ መሰራት መደረግ አለበት። እነሱን አቅማቸው ክህሎታቸው ማሳደግ ይጠይቃል

ስለዚህ እነዚህ ነገሮች ላይ መሰራት እንዳለበት ከዛ በተጨማሪ በዳታ ላይ ተመስርቶ ስራዎችን የመስራት የአቅም ክፍተቶችና ልዩነቶች

እነዚህን እንደ ተግዳሮቶች ልንወስዳቸው እንችላለን። ከዚህ ቀደም በነበሩት የሴት ልጅ ግርዛትና የማጥፋት ቅስቀሳዎች መምህራን፣ የአካባቢ መሪዎች፣ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶችን መጠቀም አንዱ መንገድ እንደነበር የገለጹት አቶ ስለሺ የዚህ ዓመቱ ጭብጥ ግን ወጣቶችንም የለውጡ አካል አድርጎ ለመፍትሄ ማንቀሳቀስ እንደተካተተበትም ይገልጻሉ። እንግዲህ በዘንድሮ በተለየ ግርዛትን ቀን በተመለከተ ዋና አሁን

ቴማቲክ ኤሪያው ዓለም አቀፉም ላይ እኛም ጋር ለማስቆም የማህበረሰብ መሪዎች፣ የጎሳ መሪዎች፣ የሃይማኖት መሪዎች እንግዲህ ቤተሰብ፣ ማህበረሰብ ሁሉ የሁሉም ስራ የሚጠይቅ ነው። እዛም ላይ ቅድም ባልኩት መሰረት እንደ አንድ ስትራቴጂክ እንትን የተቀመጠው አሁን እዚህኛው ላይ ደግሞ በተለይ ወጣቶችን በዚህ እንቅስቃሴ ላይ ማሳተፍ ያስፈልጋል። በወጣቶችም ሊቆም ይችላል። ምክንያቱም

አንዳንድ ቦታ ላይ ልዩነቶች ስላሉ እነሱ የሃይማኖት መሪዎችን በመቅረብ በሚመለከታቸው አካላት ርዛ በመስራት እዚህ እንቅስቃሴዎች መግባት አለባቸው። የሚል የዓለም አቀፉ ምንትን የዘንድሮ ምኛም ፎከስ የተባበሩት መንግስታት እንደ ኤሮፓውያን አቆጣጠር በሁለት ሺህ ሰላሳ ማለትም ከአስር ዓመት በኋላ የሴት ልጅ ግርዛትን በዓለም አቀፍ ደረጃ በማያዳግም መልኩ ለማጥፋት አገራት ጠንክረው እንዲሰሩ እያገዘ ይገኛል።

አቶ ስለሺ ታደሰ በሴቶች ህጻናትና ወጣቶች ሚኒስቴር የተሳትፎና ንቅናቄ ማስፋፊያ ዳይሬክቶሬት ዳይሬክተር ናቸው። ኤደን ገረመው ያነጋገረቻቸው። ሁለቱንም አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን።

ተከታዩ ዝግጅት ሰሞኑን የጀመርነው በኮሮና ቫይረስ ላይ በሐኪሞን ይጠይቁ ዝግጅት አሉላ ከበደ የሚያቀርበው ፕሮግራም ነው። የጤና ጥበቃ ሚኒስትር ደኤታን ዶክተር ሊያ ታደሰን እንዲሁም በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህሩን ፕሮፌሰር ዳውድ ሰይድን አነጋግሯል። ይቀጥላል

አሳሳቢነቱ የመጨመሩን ያህል አገሮች ቀደም ብለው ዶክተር ሊያ በኢትዮጵያም በኩል ያለው እንደገለጹልን ዝግጅቱ እየተጠናከረ የሄደውን ያህል ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው።

የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ወጥቷል። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቆምን ምክንያት የለም የሚል ማስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች የቆሙ መሆናቸው ይታወቃልና እንዴት ነው ይህንን ማስረገጥ የሚቻለው? ዶክተር ሊያ እርሶ ይጀምሩና ወደ ዶክተር ዳውድ እመለሳለሁ። እሺ፣ አመሰግናለሁ

በእርግጥ መግለጫውን ስላሰማው እሱ ላይ ኮሜንት ማድረግ ባልችልም በአጠቃላይ ይሄ በሽታ ሁኔታ እየጨመረ መሄዱ እና በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው።

እንዴት ነው የምንከላከለው ብሎ እንግዲህ በዋነኛነት ዓለም አቀፍ ኢመርጀንሲ ተብሎ ሲታወቅ ሀገሮች በአንድነት ጠንካራ በሆነ ትብብር ሰርተው መከላከል እንዲችሉ እና ማስቆም እንዲችሉ ከዛም ደግሞ እንደ ዓለም አቀፍ ያስፈላጊ የሆነው ጥናቶች በአስቸኳይ እየተደረጉ ይህን በሽታ ማስቆም ወይም ክትባት ማግኘት የሚቻልበት መንገድ ላይ ነው። እንግዲህ ብዙ ሀገሮች እየሰሩ ያሉ፣ ነገር ግን ያው ማስፋፋቱን ለመቀነስ ራሷ ቻይና የወሰደችው እርምጃ ራሱ እንግዲህ ትልቅ ነው። ይህ በሽታ በተለይ በዋነኛነት

በትልቅ ቁጥር እየተከሰተ ያለበትን ቦታዎች ሎክዳውን መደረጉ

መግቢያ መውጫዎች፣ ከተሞች መዘጋታቸው፣ የትራንስፖርት አገልግሎት መቋረጥ ነው እያሉ ያሉት መዘጋቱ ያንን አሳሳቢነቱን ራሱ ቻይና እንደ ሀገር የወሰደችው እርምጃ ብዙ ነገሩን ለመከላከል አግዟል። አሁን እኛም ኢትዮጵያ እንግዲህ ይሄ መብረር ያለ መብረር የሚለው ውሳኔ እንደዚህ ሁላችን የሚያሳስብ እና እየተነጋገርንበት ያለ እንግዲህ ውሳኔውም ሲወሰን በተለያየ ደረጃ በመንግስት ደረጃ የሚወሰን ቢሆንም በሁሉም ደረጃ ዲስከሽኑና በኤክስፐርቶችም እየታየ ያለ ነገር ቢሆንም የሚንበርባቸው ከተሞች ሲታዩ

አራቱ ከተሞች የምንበርባቸው በከፍተኛ ሁኔታ የተጠቁ ከሚባሉት ጋር በጣም ዝቅተኛ ቁጥር ያላቸው ቢሆንም ያ እንግዲህ ሪስኩን አያጠፋው። ውሀን ከተባለው ከተማም ጋር ያላቸው ርቀትም ሲታይ ብዙዎቹ ከስምንት መቶ ከአንድ ሺህ ከዛም በላይ ኪሎ ሜትር ርቀት ያሉ ናቸው። ኢትዮጵያ አየር መንገድ እየበረረባቸው ያሉ

ነገር ግን ይሄ በየዕለቱ እየታየ እንግዲህ ምንድ ነው መሆን ያለበት የሚለው ከሽን ላይ ያለን እስከ ሀያ ድረስ ና እንግዲህ በቀጣይ ምን ይሆናል የሚለውን ነገር አሁን ላይ መመለስ ባልችልም ሁላችን የሚያሳስብ ነገር ግን ውሳኔውም ቀላል የሆነ አይደለም። መልካም፣ በዜና ዘገባዎቹ የወጡትን ጦች ገፋ አድርገን መልከት እናድርግ። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም ቀደም ብዬ የጠቀስኩት ዜና ዘገባ ላይ የተናገሩትን በአጭሩ እንከታተልና ወደ ውይይታችን እንመለሳለን።

Global health emergency means precaution has to be taken. The right measures have to be taken to screen passengers to prevent any transmission of this virus. So WHO has given all airlines in all countries what they are supposed to do. So we are exactly following WHO procedures. But WHO has not said... ቋይ ዓለም አቀፍ የጤና አደጋ ሲከሰት አስፈላጊ የጥንቃቄ እርምጃዎች መወሰድ አለባቸው

መንገደኞችን በመመርመር የቫይረሱን ከአንድ ሰው ወደ ሌላ ሰው የመተላለፍ ዕድል ማስቀረት ነው ጥረታችን። የዓለም የጤና ድርጅት ለሀገሮችና አየር መንገዶች ያወጣውን መመሪያ በትክክል በተቀመጠው ደንብ መሠረት ተግባራዊ እያደረግን ነው። ይሁን እንጂ የዓለም የጤና ድርጅት ያስተላለፈው የጉዞ እገዳ መመሪያ ስለሌለ ወደ ቻይና የምናደርገውን በረራ ለማቆም

ምክንያት የለንም። የኢትዮጵያ አየር መንገድ ሊቀመንበርና ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም የሰጡትን አስተያየት ነበር የተከታተላችሁት። ዶክተር ዳውድ ከርሶል ጀመረው

አገሮች በረራዎችን ሲያቆሙ የሚመጣውን ጣጣ አስበው ይመስላል። በኢትዮጵያ አቅም ኢትዮጵያ ባለችበት ሁኔታ ምንም እንኳን የጠነከረ የንግድም ሌሎች ግንኙነቶችም ያላት አገር ብትሆን ከቻይና ጋር ነገር ግን አሁን ይህንን ተንተርሶ በወጣ ወደ ቦትስዋና እንዳይገባ የኢትዮጵያ አየር መንገድ የሚል ዘመቻ ሁሉ በማህበራዊ መገናኛ ላይ ተጀምረዋል። ጉዳት አያመጣም ወይስ የቱን ያህልስ መተማመን ይቻላል? አቀፍ የጤና አደጋ ነው ብሎ የዓለም ጤና ድርጅት ካወጀ በኋላ ኢትዮጵያ በቂ ምክንያት የላትም ወይ በረራ ለማቆም

ቅድም፣ ዶክተር ሊያ ሙሉ በሙሉ ሪስኩን ወይም አደጋውን ማጥፋት አይደለም ብለዋል። ለምን ያ እድል ይወሰዳል? አመሰግናለሁ። አሉላ፣ መቼስ ይህ ጥያቄ ቀላል ጥያቄ አይደለም። እንዳልከው አንተ በደንብ አድርገህ የምትገልጸዋል፣ ሊያም በደንብ ገልጸዋለች። ግን የኢትዮጵያ ጤና ነባራዊ ሁኔታ እና ሳይንስ በአሁኑ ሰዓት የት ነው ያለው የሚለውን ነገር እና ደግሞ የእኛን አቅም በሚመጥን መንገድ ምክር መስጠት አስፈላጊ ነው።

በአጠቃላይ ግን ስታየው እንደዚህ አይነት ነገሮች ሲመጡ ህብረተሰቡም ራሱ የድንጋጤ መንፈስ ችል እሱንም መቀነስ መቻል የጤና ጥበቃ ሚኒስቴር ኃላፊነት ይመስለኛል። ጥያቄው ምንድን ነው? አላማው ምንድን ነው? ምን ልናደርግ ነው የፈለግ ነው? አየር ማቆም ይባላል፣ ሰው እንዳይገባ መከልከል ይባላል። አላማው ምንድን ነው? አላማው ቤዚክሊ ህመሙ ወደ አገር ገብቶ ስር እንዳይሰድ ለማድረግ ነው። አሁን ይህንን እየተከታተሉ

የህመሙን ሁኔታ አይተው መግለጫ እያወጡ ያሉ ድርጅቶች ሁሉም አንድ አይነት ንግግር አይደለም እየተናገሩ ያሉት። ለምሳሌ የአሜሪካ ባን አድርጓል፣ ሰዎች እንዳይመጡ። የተባበሩት መንግስታት ጤና ክፍል ደግሞ እንደዛ መሆን የለበትም፣ ኬዝ በኬዝ መሆን ያለበት፣ ይሄ የህብረተሰቡን ጭንቀት ነው እየጨመሩ ያለው እያለ ነው። እንደ ኢትዮጵያ ያሉ አገሮች የአለም የጤና ድርጅትን ስለሚከታተሉ እሱን መከተል አስፈላጊ ነው። ግን አንዳንድ ነጥቦች ልንገርህ፣ በጣም አስፈላጊ ተበትኗል

በጣም ብዙ ፌክት የሆነ ሰው እየተንቀሳቀሰ ነው ማለት ነው። ቻይና ብቻ መዝጋትህ እንዴት አድርጎ ነው የሚያቆመው? ታይዋን የሆነውን ቪየትናም የሄደውን የሚለውንም አንድ ማሰብ ያስፈልጋል። በሌላ በኩል ደግሞ ይሄ ህመም አሁን ወደ ላይ ነው እየወጣ ያለው ገና እና የመጨረሻ ላይ ወጥቶ መቀነስ መክሰም የሚጀምርበት ጊዜ ከሶስት እስከ አራት ወር ሊፈጅ ይችላል እየተባለ ነው። አሁን የምንወስዳቸው ውሳኔዎች ይህን ግንዛቤ ላይ ያስገቡ መሆን አለባቸው። አራት ወር ሶስት ወር ያህል ጊዜ የሚቆይ ከሆነ ይሄ ህመም

የትኛው ነው ትክክለኛው የህብረተሰባችንንም ጤንነት የሚጠብቅ ምንድን ነው የማያደርግ። ከእንግሊዝ አገር የወጣ አንድ ዳታ ምንድን ነው ያሳዩት እነሱ ከሰባ አምስት ከመቶ በላይ ተጓዦች ሲገቡ ኤርፖርት ላይ ምልክት የለባቸውም፣ ከገቡ በኋላ ነው ምልክት የሚያሳዩት። እና ይሄ ደግሞ በጣም ኤርፖርት ላይ መጠናከር አለብኝ ብለን እየተናገርን ያለነውን ያዳክመዋል ማለት ነው። ምክንያቱም አንዴ ከገቡ ከዛ በኋላ ያለው ችግር ነው። እና በአጠቃላይ መቸስ መዝጋት የመሰለ ነገር የለም ፍላይት እንዳይመጣ መከልከል፣ ከዛ በኋላ ኃላፊነቱ የእኔ አይደለም ማለት ይቻላል።

ግን ኃላፊነት ቦታ ላይ ሆነህ ደግሞ ስታየው ትክክለኛው ውሳኔ ነው እሱ ማለት መጠየቅ ያስፈልጋል። ግን አንድ ነገር መናገር የምፈልገው ስለ ኢትዮጵያ ምንድን ነው፣ አንድ እድል ነው ያለን እኛ ኢትዮጵያ፣ እውነት ለመናገር ምክንያቱ እንዳይገባ መከላከል ካልቻልን አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም ምክንያቱ ቀላል ነው መከባከብ እንደምትችል በሽተኞቹን

ግን የጤና ህክምና ተቋሞቹ የተሟሉ ስላልሆኑ አይዞሌት የማድረግ ኳራንቲን የማድረግ ለይቶ ኢቭን የጭንብል በተፈለገው ብዛት የማስገባት እቃዎችን ተጠቅሞ የመጣል ያ ሁሉ ነገር የተሟላ ስላልሆነ አገራችን እና ሲብስ ደግሞ ቬንትሌተር የሚያስፈልጋቸው በሽተኞች አሉ። የቬንትሌተር አቅማችንን በጣም የተወሰነ ስለሆነ ተገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን

ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው ማምን። መልካም። የአሳሳቢነቱን ክብደት ያህል በባለሙያዎች መካከል፣ በድርጅቶች መካከል፣ በመንግስታት መካከል መነጋገሩ አከራካሪ ሀሳቦች እንደሚኖሩ እንረዳለሁ። ዶክተር ሊያ እስኪ ዶክተር ዳውድ ካቀረቡት ሀሳብ ይለጥቁ የጤና አገልግሎት መዋቅሩ ያን ያህል ፈተና የመሸከም አቅም በሌለበት ሀገር

ብዙ የሚያከራክር አይመስለኝም። እንዲህ ያለ መጠነ ሰፊ ፈተና ሊደቅን የሚችል ወረርሽኝ ሲከሰት የተዳከመ ሁኔታ ይፈጠራልና፣ በሁለቱም በኩል ጉዳት አለ ግን የትኛው የከፋ ይሆናል የሚለውን በፍጥነትና በጊዜ እርምጃውን ከመውሰድም አንጻር የሜርሶ መስሪያ ቤት የጤና ጥበቃ ውሳኔ ብቻው እንዳልሆነ እንረዳለሁ።

ነገር ግን አሁን ካላችሁበት ሁኔታ አንጻር ቀደም ብሎ በዶክተር ዳውድ የተነሱትንም ጭብጦች ምርምረው ምን አስተያየት አለዎት? እንግዲህ እስካሁን ድረስ በየትም ሀገር የተገኙት ታካሚዎችም ያው ከቻይና ጋር በተያያዘ የመጡ ቢሆንም አሁን ይህ በሽታው በየሀገሩ መበተኑ አንዱ ሌላው አስቸጋሪ የሚያደርገው ነገር ነው። ነገር ግን በረራዎችን የምናቆም ስንል ደግሞ ውሳኔው ቀላል አይሆንም እያልኩት አንደኛ የኢትዮጵያ አየር መንገድ በረራ ቢያቆምም ሌሎች አየር መንገዶች ሁሉ መምጣት እንዲያቆሙ

ካላደረገ በስተቀር ከተለያየ ሀገር በሌሎች አየር መንገዶች የሚመጡ ከቻይናም ትራንዚት አድርጎ በሌሎች ባላቆሙ አየር መንገዶች የሚመጡ መንገደኞች ሊኖሩ ይችላሉ። በተጨማሪም ራሱ ኢትዮጵያ አየር መንገድ ሌላ ኤሲያ ውስጥ የሚሄድባቸው በረራዎችን ተጠቅመውም ደግሞ ሊመጡ የሚችሉ መንገደኞች ይኖራል። ያን ትራክ ማድረግ ያው ሳናቀው የሚገባ ደግሞ ይኖራል ማለት ነው። እነዛም ሁሉ እንዴት አድርጎ ባን ያደርጋል ይቻላል ወይ የሚለው እንግዲህ እነዚህ ሁሉ ታሳቢ አድርጎ ነው እነዚህ ውሳኔ ሲወሰኑ፣ ነገር ግን

በተወሰነ መልኩ የሚሰሩ ስራዎች ደግሞ ሪስኩን ይቀንሱታል፣ ወይ ሙሉ ለሙሉ አያጠፉትም፣ ግን ሪስኩን የሚቀንሱ አንዳንድ ስራዎች ሊሰሩ ግን ይችላሉ ብዬ እኔ የማስባለው። ነገር ግን ይሄ ውሳኔ አሁንም እንዳልኩት በማድረጋችን ሙሉ ለሙሉ እናጠፋዋለን አይደለም። ትልቅ የመከላከል ስራና አቅምን የማጎልበት ስራ በዚህች መሀል መስራት ያስፈልጋል። በተለይ ደግሞ አሁን እንግዲህ የሚቻለውን ያህል ከተለያዩ አጋሮች ጋር ሆኖ ዝግጅቶች በየቀኑ እየተጠናከሩ ይገኛሉ እንደ ሀገር። ያ በቂ ነው ወይ? በቂ እንዳልሆነ ሁላችንም እናውቃለን።

አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እስካሁን ስለቆያችሁ ከእኛ ጋር ከልብ እናመሰግናለን። በዋና አዘጋጇ ትዝታ በላቸው፣ በንጉሡ ታምሬ ፕሮዲውሰሩ፣ እና በመላ ባልደረቦች ስም የምሰናበታችሁ ሳስተናግዳቸው የቆየው ሰሎሞን አባተ ነኝ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልኝ።

زي رديودمتامير كايوم مثل باند هامون بنعل ساتفاسبوكين يوتيوبين بغدتا هاو باتسابا باتم فرانكا هاو باتسابا باتم